አውሮፓና ጀርመን የበርሊን ግንብ መፍረሱ ያኔ እንደተሰማ ጀርመኖች ብቻ ሳይሆኑ መላው ዓለም በነገሩ ተደስቶ ድጋፉን ለዚህ እርምጃ እዛና እዚህ ያኔ አሰምቶም ነበር። ለጥቂት ኮሚኒስቶች ግን ያ ዜና ያ እርምጃም ያ እርምጃም ያልታሰበ መርዶ ይዞላቸው መጥቶ አስደንግጧቸውም ነበር። በተለይ ለወዳጅ አገሮች ለሞዛምቢክና ለአንጎላ እንዲሁም ለኢትዮጵያ የቀድሞው የምሥራቅ ጀርመን የውጭ ጉዳይ ሚኒስትር ሚስተር ማርኩስ ሜክል ለጣቢያችን ለዲደብሊው መለስ ብለው እሳቸው ያን ዘመን ተመልክተው እንዳሉት ለእነዚህ የአፍሪካ መንግስታት የበርሊን ግንብ ተንኮታክቶ መውደቅ ያልታሰበና ያልተገመተ ችግር በእነሱ ላይም ጥሎባቸው ነበር። ሦስቱ አገሮች ብቻ አይደሉም፣ ጊኒ ቢሳውና ታንዛኒያ ናሚቢያና ነጻ አውጪው ድርጅት ስዋፖም ከደቡብ አፍሪካ ኤኤንሲ ጋር እንደ ኢትዮጵያና እንደ አንጎላ፣ እንደ ሞዛምቢክም ጭምር እነሱም በተፈጠረው አዲስ ሁኔታ ሳያስቡት ችግር ውስጥ አብረው ተያያዘው ገብተዋል። ዲዲአር፣ የምሥራቅ ጀርመኑ መንግሥት በእነዚህ የአፍሪካ አገሮች ውስጥ ሶሻሊዝም ተብሎ የሚጠራውን ሥርዓት እዚያ ለመገንባት ከንግድ ልውውጥ እስከ ሰዎችን ማሰልጠንና ማስተማር ድረስ ከዛም አልፎው የጦር መሣሪያም እስከ ማቀበልና እስከ መሸጥ ድረስ የኮሙኒስቱ ሥርዓት በአፍሪካ ያካሄድም ነበር። ግንቡ እንደ ፈረሰ ቀሲስ ማርኩስ ሜክል በኋላ የውጭ ጉዳይ ሚኒስትር የሆኑት እሳቸው ቀጥለው እንዳጫወቱት እያ ሁሉ የምስራቅ ጀርመን ድካም በአንድ የተቋርጦ ሌላ ምልክ ይዞባቸውም ነበር። እኛም ያኔ የመጀመሪያውንና ከአንድ ፓርቲ ተጽዕኖ ነጻ የሆነውን የሸንጎ ምርጫ ለማካሄድ በብዙ ነገሮች ተወጥረን ተይዘንም ነበር። በዚያ ላይ ከፊታችን በተደቀኑት አጭር ቀናትና ወራቶች ውስጥ የሁለቱን ጀርመኖች ውህደት በማቀነባበርና በማዘጋጀት ላይም ወዲያና ወዲህ ስንል ፋታም አላገኘንም። በውጭ ጉዳይ ሚኒስትራችንም ውስጥ እኔው ራሴ የቀድሞ ሚኒስትር እንዳሉት የአፍሪካኖችን ነገር መልክ ለማስያዝ ጥረት አድርጌ ነበር። ነገር ግን በዚያ ኃይለኛ ማዕበል በተነሳበት ጊዜና የለውጥ ሰዓታት ውስጥም ይህን ለማድረግ ሁኔታው የአገር ጉዳይ ስለሚበልጥ አመቺም እሳቸው እንዳሉት አልነበረም። ወዳጅ የአፍሪካ መንግሥታት የሚባሉት አገሮች ከዛሬ ነገ ምሥራቅ ጀርመንን አጥተው አውላላ ሜዳ ላይ እነሱ ብቻቸውን በዛን ጊዜ ቀርተዋል። ወደ 20 ሺህ የሚጠጉ ወጣት የአፍሪካ ተማሪዎችና የአፍሪካ የፋብሪካ ሠራተኞችም እንደዚሁ እነሱም ያኔ ችግር ላይ በዚሁ አጥር መፍረስ አብረው ወድቀዋል። አንዳንድ ዘመድና ጓደኛ በምዕራብ አውሮፓና በአሜሪካ ያላቸው ብልሆች ሁኔታውን ተጠቅመው ብድግ ብለው ድንበር አቋርጠው ወደ ምዕራቡ አገሮችና መንግሥታት ተሰደው ጥገኝነት ጠይቀዋል። ሌሎቹ እዚያው ቀርተው ለጣቢያችን እንዳጫወቱት በተለይ የፋብሪካ ሠራተኞቹ ከሥራቸው ተባረው ሥራ አጥም ሁነዋል። አንደኛው የሞዛምቢክ ተወላጅ ሚስተር ማሱቪራ እሱም እንደዚህ ይላል። ግንቡ እንደፈረሰ የሥራ ውላችን ተቀዶ በአንዴ ሁላችንም ሠራተኞች ከዛሬ ነገ ሥራ አጥ ሁነናል። ወደ ሐሽ የሚጠጉ ሠራተኞች ወንዱም ሴቱም ያለውጥ ባመጣው ጣጣ መንጣጣ ሜዳ ላይ ተበትነው እሱ እንዳለው ባዶ እጃቸውንም ቀርተዋል። የሞዛምቢክ መንግሥትም ከአማጽያኑ ከረናሞ ጋር የእርስ በርስ ጦርነት ገጥመው በዲዲአር በሥራ ላይ ይገኙ የነበሩትን ዜጎቹን ሚስተር ማሱቪራ እንዳለው እነሱንም የገዛ መንግሥታቸው ረስተዋል። የህዝቦች አንድነት፣ የመንግሥታት ወዳጅነት የሚለው የምሥራቅ ጀርመን ኮሚኒስቶች የውጭ ፖሊሲና መመሪያ፣ የቀድሞ ሚኒስትር ሚስተር ማርኩስ ሜከል እሳቸው እንዳሉት ሌላ ነገር ሳይሆን አፍሪካን በቀላሉ ለመያዝ የተለቀቀ ከዚያም የማያልፍ የሪዮት ዓለም ዘመቻ ነው። ይህም ሕዝቡን ተብትቦ ለመያዝ የድርጅት አወቃቀርና ሕዝቡንም እንዳይንቀሳቀስ የሚያፍነውን የጭቆናና የስለላ መረብን በአፍሪካ ከገዢ ድርጅቶች ጋር እስከ መዘርጋት ድረስ የሄደ ዕቅድ ነው። በመጨረሻም በዲዲአር እምነት አብዛኛውን የአፍሪካ አገሮች በዚህ ዘዴ ይዞ የሶሻሊስት ሥርዓትን በአህጉሪቷ ላይም ቀስ እያሉ ለመዘርጋት ነው። እንደሚታወቀው በዚያን ዘመን የምዕራብ መንግሥታትና የምሥራቁ ኮሚኒስቶች ወገን ለይተው በአንጎላና በሞዛምቢክ አንደኛው ኤምፒኤልኤን ሌላኛው ኡኒታን፣ አንደኛው ሬናሞን ሌላኛው ደግሞ ፍሬሊሞን አስታጥቀውና አሰልጥነው እነሱም አካባቢውን ለመቆጣጠር ይፋለሙበት የነበረ የቀዝቃዛ ጦርነት ዘመንም ነው። አጥሩ ሲፈርስ በዚያን ጊዜ በሩሲያ በፑሽኪን ኢንስቲቱት የቋንቋና የሥነ ጽሑፍ ተማሪ የነበረው ኦርላንዶ ፌራዚ የአንጎላው ተወላጅ፣ ያኔ ከምሥራቅ ጀርመን ተማሪዎች ጋር አንድ ላይ ሆኖ በደስታና በፈንጠዝያ እሱ እንዳለው ዜናውን እንደ ሰሙ አብረው ያሳለፉትን ጊዜ ምንጊዜም ጊዜም እሱ አይረሳኝም ይላል። በመጠጥና በሙዚቃ በዳንኪራም ጭምር ያጥሩን መውደቅ አብረው ያኔ እንደተቀበሉትም እሱ አስታውሶ ያነሳል። ወደ አገሩ ተመልሶ ይህ ሰው በኤምፒኤልኤ በማርክሲስት ሌኒኒስት ገዢው ፓርቲ ውስጥ ትልቅ ቦታ እንዳያዘም ለጣቢያችን እሱ ያጫውታል የአጥሩ መፍረስ አንጎላን እንዳለ በአንድ ቀይረዋል ይቻ ሀገር በሪዮት ዓለም ሆነ በጦር መሳሪያ እርዳታ ከአውሮፓ የምታገኘው ከሶቪየት ቀጥላ ከምስራቅ ጀርመን ከዲዲ አርም ነው በዚህ መሳሪያም በምዕራቡ ዓለም የሚረዳውን ኡኒታን በደንብ ገትረን ይዘን ነበር አጥሩ ሲፈርስ ግን ወዳጅነታችንም አብሮ አንድ ላይ ፈርሷል። የብዙ ሰው ሕይወት ይዞ የሄደው የአንጎላ የእርስ በርስ ጦርነትም መሣሪያ ቀባዩ አገር ከግንቡ ጋር አብሮ ተንኰታክቶ ሲወድቅ ሚስተር ኦርላንዶ ፌራዝ እንዳሉት ያ የሁለቱ ወንድማማቾች ጦርነት በአንጎላ ውስጥ ቀስ በቀስ ሌላ መልክ መያዝ ይጀምራል። በኋላም ሁለቱ በጥይት የሚፈላለጉት ወገኖች ተዳክመው ንግግር በመካከላቸው አድርገው በመጨረሻም ተስማምተው አንድ የሰላም ውል ደርሰው አብረው ተፈራርመዋል። በሞዛምቢክ እንደዚሁ በምሥራቅና በምዕራብ መንግሥታት ተደግፈውና ታጥቀው ወገን ለይተው ይዋጉ የነበሩት ሁለቱ ድርጅቶች ፍሬሊሞና ሬናሞ እነሱም ተዳክመው አብሮ ተቀምጠው ወደ መነጋገሩም ተሸጋግረዋል። በአጠቃላይ ከሞላ ጎደል በኦስትሪያ በቪየና ዩኒቨርሲቲ መምህር የሆኑት ዶክተር ቤርትሆልድ ኡንፍሪድ ለጣቢያችን ለዲ ደብሊው እንዳሉት የግንቡ መፍረስ በምሥራቁና በምዕራቡ ዓለም ወዲያና ወዲህ እያሉ አንዴ ከዚያ ሌላ ጊዜ ከወዲህኛው ኃያል መንግሥታት እርዳታና ገንዘብ ሰብስበው ጦርነት ለሚከፍቱት መንግሥታትና ቡድኖች የአጥሩ መፍረስ እነሱን በአንዴ ባዶ እጃቸውን እንዲቀሩም አድርገዋል። ፕሮፌሰር በርቶልድ ኡንፍሪድ እኚህ የግሎባል ታሪክ ተመራማሪ በተለይ ታንዛንያና ኢትዮጵያን ሁለቱን አገሮች እንደ ምሳሌ ወስደው ምሁሩ አንድ አስገራሚ ውጤት ላይ እሳቸው ደርሰዋል። የኢትዮጵያ መንግሥት ከምሥራቅ ጀርመኑ ከዲዲአር ጋር ወዳጅነቱን ቢያጠናክርም ከምዕራብ ጀርመን ጋር የነበረውን ግንኙነት ፈጽሞ ያኔ አላቋረጥም ነበር። ታንዛኒያም እንደዚሁ ግንኙነቷን ከሁለቱም የጀርመን መንግሥታት ጋር ታካሂድ ነበር። በርግጥ ለታንዛኒያ ከምሥራቅ ጀርመን ከእሷ ይልቅ ከፍተኛ ትኩረቷን በምዕራብ ጀርመን ላይ ጥላም ነበር። ኢትዮጵያ በሶማሌ ጦርነት ጊዜ ቡናዋን ለምሥራቅ ጀርመን ሸጣ የጦር መሣሪያ ከዚያ በገንዘቡም ትገዛም ነበር ግን በኋላ ምሁሩ እንዳሉት ጦርነቱ ሲያልቅ ቡናዋን መልሳ ኢትዮጵያ ለዓለም ገበያ በማቅረብ ዶላሩን ኪሷም ታስገባ ነበር። ሀያኛው ክፍለ ዘመን ለአፍሪካ የብዶችና የጦርነት ዘመን ነበር። ሀያ አንደኛው ክፍለ ዘመን ደግሞ ከዚያ ያለየት ያለ ሁነዋል። የኃይል አሰላለፉም ተቀይሮ የኢኮኖሚው እድገት ተረስቶ አሁን ወደ ሃይማኖትና አንዳንዶቹ እንደሚሉት ወደ ዘር ጦርነት ሁኔታው እንዳለም ተቀይረዋል። እሱ እንዳይሆን ነቅቶ መጠበቅን ይጠይቃል። ይልማሌ ሚካኤል ለዲ ደብሊው ከበርሊን ከተማ።